ሰላም ለእናንተ ይሁን። ጋቢና ቪኦኤ የተጀመረ ከአሜሪካ ድምፅ። በዛሬ ምሽት ቆይታችን ከሚደመጡት መካከል ሶስት ሽፋን ቢኖረው አንድ ማስክ ይመረጣል ይላል አንደኛው ምንድነው በውጭ በኩል ያለው በተቻለ አቅም ውሃ ማያስገባ ወይም ፈሳሽ ነገር ላንሸራት የሚችል አይነት ማቴሪያል መሆን አለበት ይላል አቶ ስሌማን ዳዊት ናቸው። በኮቪድ-19 የሚያዙ ኢትዮጵያን ቁጥር እያሻቀበ በመጣበት በአሁኑ ሰዓት ደብተሮችን ሲያመርት የነበረው ተቋማቸው የፊትና አፍንጫ መሸፈኛ ወደ ማምረት መግባቱ ተሰምተዋል። ሙሉ ዘገባው በምሽቱ ይደመጣል። ፉልዱራን ካምፓስ ከናት ሲዳ ያደነ ቦታ ከናፍ ኦሉ ኢጃሩት ትጅራ ባጫሉ እንዴሳ ካምፓስ ፊት ለፊት የጀግናው ማስታወሻ ይውል ዘንድ አንድ አውል እያቆምን ነው። የድምፃዊ ሀጫሉ ሁንዴሳ ሰማንያ ቀን መታሰቢያ በአምቦ ተደርጓል። ስለ መርሃ ግብሩ ዝርዝር ዘገባም ይኖረናል። እነዚህና ሌሎች ተጨማሪ ጉዳዮች የሚሰሙበትን መሰናደው ሀብታሙ ዘዩ መመራለሁ። ኤልያስ አስማረ ደግሞ የድምፅ ምህንድስናውን ያከናውናል። በመቀጠል ስመኝ ሸቆየ የዓለምን ውሎና ዳር በአጫጭር ዜናዎች ታስቃኝናለች። አመሰግናለሁ ሀብታሙ። ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች መሆኑ ተገለጸ። የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልሎች ትምህርት ቢሮ ኃላፊዎች ዛሬ በጀመሩት ውይይት ካለፈው መጋቢት ጀምሮ በኮሮና ቫይረስ ምክንያት ተዘግተው የቆዩት ትምህርት ቤቶች በሚከፈቱበት ሁኔታ ላይ መክረዋል። በውይይቱ ማብቂያ ላይም የ2013 መደበኛ ትምህርት መቼ እንደሚጀመርና ሌሎች የትምህርት ወሳኝ ጉዳዮች ላይ ውሳኔዎች እንደሚተላለፉ ይጠበቃል። ዘገባውን ከአዲስ አበባ ያደረሰችን ጸሐይ ዳምጠው ናት። የማሊ የቀድሞ የመከላከያ ሚኒስቴር ባህ ኢንዳው በወታደራዊ ኮሚቴ መሪ ኮሎኔል ኢስሚ ጎይታ የሚመራው አስተዳደር የሽግግር ፕሬዝዳንት እንዲሆኑ ተመርጠዋል። የቀድሞ የመከላከያ ሚኒስቴር ማሊን ወደ ሲቪል አስተዳደር ለመመለስ ምርጫው እስከሚካሄድ ለአንድ አመት ከመንፈቅ እንዲመሩ ኃላፊነት ተሰጥቷቸዋል። የተባበሩት መንግስታት ድርጅት ታሪካዊ ጠቅላላ ጉባኤ ዛሬ ይከፈታል። በድርጅቱ የሰባ አምስት ዓመታት ታሪክ የአባል ሀገሮች መሪዎች ለመጀመሪያ ጊዜ የጉባኤው መክፈቻ ንግግራቸውን በአካል ሳይሆን በተቀረጸ ድምፅ ካሉበት ሆነው ያስተላልፋሉ። ዛሬ በሚከፈተው ጉባኤ የብራዚል ፕሬዚዳንት ጃይር ቦልሶናሮ የመጀመሪያው ተናጋሪ ሲሆኑ፣ በማስከተል የአስተናጋጇ አገር የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተቀረጸ ንግግር ይደመጣል። ፕሬዚዳንት ትራምፕ ንግግራቸው ለቻይና የሚተላለፍ ጠንካራ መልእክት ያካተተ እንደሚሆን ትላንት አስታውቀዋል። ከሁለተኛው የዓለም ጦርነት ወዲህ የመንግስታቱን ድርጅት አስፈላጊነት ከዓለም አቀፉ የኮቪድ-19 ይበልጥ ግልጽ አድርጎ ያሳየ ቀውስ ገጥሞን አያውቅም ሲሉ የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም ተናገሩ። ዶክተር ቴድሮስ የመንግስታቱ ድርጅት ሰባ አምስተኛ ዓመቱን እያከበረ መሆኑን ጠቅሰው ለአባል ሀገሮች ሶስት ቁልፍ መልእክቶችን አስተላልፈዋል። በመልእክታቸው ዓለም አቀፉ ወረርሽኝ የዘላቂ ልማት ግቦችን ለማሳካት ጥረታችንን በእጥፍ እንድናጠናክር እንጂ ላለማሳካታችን ሰበብ ልናደርጉ አይገባም። ለሚቀጥለው ወረርሽኝ አሁን መዘጋጀት አለብን። የዚህ ወረርሽኝ መመርመሪያው፣ መድኃኒቱና ክትባቱ በፍትሐዊ መንገድ ለሁሉም መዳረስ የሚችልበትን መንገድ በማንኛውም መልኩ ማረጋገጥ አለብን ብለዋል። የጠቅላይ ፍርድ ቤት ዳኛ የነበሩት ሩት ቤደር ጊንስበርግ ህልፈት ስድስት ሳምንት ብቻ በቀረው የአሜሪካ ፕሬዝዳንት ምርጫ ወቅት እሳቸውን ለመተካት የሚደረግ ትልቅ የፖለቲካ ተጋድሎ አስነስቷል። ፕሬዝዳንት ዶናልድ ትራምፕ ክፍት ቦታውን በፍጥነት ለመሙላት የሚያደርጉት ጥረትና የዲሞክራቱ የምርጫ ተፎካካሪያቸው ጆ ባይደን አሸናፊው ፕሬዚዳንት እጩ እንዲያቀርብ የሚያስተላልፉት ጥሪ ከጤና ጉዳዮች አንስቶ እስከ ውርጃ መብት ድረስ ፍርድ ቤቱ በቀጣይ የሚወስንባቸውን ወሳኝ ጉዳዮች መራጮች ትኩረት እንዲሰጡባቸው እያደረገ ይገኛል። የዲሞክራት ፓርቲ እጩ ተመራጭ ጆ ባይደን እሁድ ዕለት ከፔንስልቬኒያ ባስተላለፉት መልእክት የነጻነት ተምሳሌት የሆኑትንና አርብ ዕለት ሕይወታቸው ያለፈውን ሩት ባደር ጊንስበርግን ለመተካት እጩ ማቅረብ ያለበት በህዳሩ ምርጫ የሚያሸንፈው ፕሬዚዳንት እንዲሆን የአሜሪካው የሴኔት ምክር ቤት ውሳኔ እንዲያሳልፍ ጠይቀዋል። ፕሬዚዳንት ዶናልድ ትራምፕ ሰኞ ዕለት ባደረጉት ንግግር ደግሞ በዚህ ሳምንት ሴት እጩ እንደሚያቀርቡ ተናግረዋል። ይህ ውሳኔያቸው ከከተማ ወጣ ብለው የሚኖሩ ሴት መራጮችንና የጽንስ መቋረጥን የሚቃወሙ ወግ አጥባቂ ደጋፊዎቻቸው ይሁንታን እንደሚያስገኝላቸው ተጠቁሟል። ጥረታቸው ከተሳካላቸው ፕሬዚዳንት ትራምፕ በመጪው ምርጫ ቢያሸንፉም ባያሸንፉም ስድስት ለሶስት ሆኖ የሚመራው የወግ አጥባቂ ጠቅላይ ፍርድ ቤት ከስልጣን ዘመናቸውም አልፎ የሚኖር ስኬታቸው ይሆናል። ዲሞክራቶች ወግ አጥባቂው ፍርድ ቤት በፌዴራል ደረጃ አስገዳጅ የሆነውንና ቀደም ያለ የጤና ችግር ያለባቸው ሰዎች የሚያገኙትን የሕክምና አገልግሎት ሊሽር ይችላል የሚል ስጋት አላቸው። ለሴቶች የተሰጠውን ጽንስን የማቋረጥ መብትና ለተመሳሳይ ጾታ የተፈቀደውን ጋብቻ አደጋ ላይ ይጥላል፣ ለሰራተኞችና ለአካባቢ የሚደረገውን ጥበቃ ወደኋላ ይጎትተዋል ሲሉም ይገልጻሉ። በመጨረሻም ደቡባዊ ሊባኖስ የሂዝቦላ ጠንካራ ይዞታ አካባቢ በፍንዳታ መናወጡንና ሲዶን ወደብ አቅራቢያ ከምትገኝ መንደር የሚወጣ ጭስ እንደሚታይ ዘገባዎች አመልክተዋል። በዘገባው መሰረት ፍንዳታው የደረሰው በሂዝቦላ የጦር መሳሪያ መጋዘን ላይ ነው። እስካሁን በሰው ላይ የደረሰ ጉዳት ይኖር እንደሆን ለማወቅ አልተቻለም። የሂዝቦላ አንድ ባለስልጣን ዝርዝሩን ሳይገልጹ ፍንዳታ መድረሱን ቢያረጋግጡም በይፋ ያወጣው መግለጫ ግን የለም። ጋዜጠኞች እንዳይገቡ አካባቢው መታጠሩንም ዜናው ጨምሮ አመልክቷል። አድማጮች፣ ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀረብኩላችሁ ስመኝሽ የቆየ ነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልበልሳችሁ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ወደ ቀዳሚው ዘገባ እንሻገር። የፊት መሸፈኛ ጭንብል ከዕለት ተዕለት አልባሳችን መካከል ቀዳሚ ሆኗል። ለደህንነታችን ስንል የምንጠቀመው ይህ ጭንብል የተለያዩ የጥራት ደረጃዎችን ያልፍ ዘንድ ግን ግድ ይለዋል። ይሁንና ዓለም አቀፍ የሆነ ጥራት ደረጃን ያሟሉ የፊት መሸፈኛ ጭንብሎችን ማግኘት በኢትዮጵያ አስቸጋሪ በመሆኑ ብዙዎቹ የሕክምና ጭንብል ለማድረግ ተገደዋል። በኢትዮጵያም የፈለክ ኖትቡክ ወይም ደብተሮች አምራች ድርጅት ኮቪድ-19ን ለመቋቋም በሚደረገው ጥረት ውስጥ በመሳተፍ በሀገሪቱ የሲዲሲን ዓለም አቀፍ ጥራት ደረጃ ያሟላ ጭንብል አምርቶ በኢትዮጵያ የምግብና የመድኃኒት ቁጥጥር ባለሥልጣን አልፎለታል። ኤደን ገረመው የድርጅቱን መስራች አቶ ሱሌማን ዳዊትን አነጋግራ ተከታዩን አሰናድታለች። አቶ ሱሌማን አንድ የፊት መሸፈኛ ጭንብል ማሟላት ስላለበት የጥራት ደረጃዎች ከሚያብራሩበት ይጀምራል። ገብሪኤቾ ለፊት ጭንብል ተብሎ የወጣው ጋይድላይን አለ። እሱ ምንድን ነው? ሶስት ሽፋን ቢኖረው አንድ ማስክ ይመረጣል ይላል። አንደኛው ምንድን ነው፣ በውጭ በኩል ያለው በተቻለ አቅም ውሃ ማያስገባ ወይም ፈሳሽ ነገር ላንሸራትት የሚችል አይነት ማቴሪያል መሆን አለበት ይላል። መሀል ላይ ደግሞ ያለው ማቴሪያል የማጣራት አቅም ያለው ማቴሪያል መሆን አለበት እንደ ፖሊፖፕሊን የሚባሉ አይነት ማቴሪያሎች አሉ። በፊታችን በኩል ያለው ደግሞ ጨርቅ ወይም ማቴሪያሉ ከኛ ካፋችን ውስጥ የሚወጣውን ፍሳሽ መምጠጥ ወይም መያዝ የሚችል እዛው መያዝ የሚችል መሆን አለበት ነው የሚለው እና እነዚህ ሶስት የተለያዩ ሽፋን ያላቸው ማስኮች የበለጠ የተሻሉ ይሆናል ተብሎ ጋይድላይኑ ላይ ወጥቷል። በኢትዮጵያ የምግብና የመድኃኒት ቁጥጥር ባለስልጣን በኩል ዓለም አቀፍ የጤና ደረጃዎችን እንዳለፈ የተረጋገጠለት ፈለክ የፊት ጭንብልን ለማምረት ጊዜ እንደወሰደ የሚናገሩት አቶ ሱሌይማን በከተማ ውስጥ ስላለው የጭንብል አጠቃቀም ክፍተትም የታዘቡትን እንዲህ ያስረዳሉ። ብዙ ክፍተቶች አሉ። መንገድ ላይ ስንሄድ የምናያቸው አሉ። ለምሳሌ አንድ ሌየር ብቻ ያለው ማስክ ይታያል። ለመተንፈስ በጣም ማቴሪያሎች የተሰሩ ማስኮች እናያለን። ሌላው ምንም አይነት ሌብል የሌለው በምን እንደተሰራ የማይገልጥ አጠቃቀሙ እንዴት መሆን እንዳለበት ምንም የማይገልጥ ነገር ድርጅቱ ራሱ የተሰራው ምን ማን እንደሆነ ራሱ የማይታወቅ አይነት ማስኮች እናያለን። ይህ በጣም ከባድ ነው። ምክንያቱም በተቻለ መጠን ማስኮን ዝም ብሎ ማምረት ብቻ ሳይሆን ለገዢውም ተጨባጭ የሆነ እውቀት አብሮ ማስተላለፍ አለብን። ለምሳሌ አጠቃቀሙ ላይ ብዙ ሰው የማይገነዘበው ልክ እንደገዙት መንገድ ላይ ዝም ብለው የሚያደርጉት ሁኔታ አለ። ማንኛውም አይነት የተገዛ ማስክ መጀመሪያ ለብ ባለ ውሃ በሳሙና መታጠብ አለበት። ከመደረገው በፊት ራሱ መታጠቡ ብቻ ሳይሆን እኛም ራሳችን ማስኩን ከማድረጋችን በፊት እጃችን ወይ በሳሙና መታጠብ አለብን። እንደዚህ አይነት ክስተቶች አሉ። ስለዚህ ገበያ ላይ ያሉት ማስኮች ችግር አለባቸው ብቻ ሳይሆን ኢቨን አጠቃቀም ላይ በጣም ትልቅ ክፍተት አለ። የፊት መሸፈኛ ጭንብሎች አይነትና አጠቃቀም ላይ ጥንቃቄ ማድረግ እንደሚያስፈልግ የሚያስረዱት አቶ ሱሌማን የፊት መሸፈኛ ጭንብል ማድረግ በራሱ መቶ በመቶ ከኮቪድ-19 የሚከላከል ባለመሆኑ ሌሎች የጥንቃቄ መንገዶችም ላይ ትኩረት ማድረግ እንደሚያስፈልግ ያስረዳሉ። ትልቁ ክፍተት አሁን ምንድን ነው? የማስክ ክፍተት ሰው ማስክ ስላደረገ ብቻ ትልቅ በራስ መተማመን ስሜት ይሰማዋል። አስፈሪ ነገር ነው። ምክንያቱም ማስክ ብቻ በቂ አይደለም። ማስክ ስላደረገን ብቻ ምንም አንሆንም፣ እንደፈለግን መቀራረብ፣ እንደፈለግን መንቀሳቀስ እንችላለንና የሚለው ነገር በቂ አይደለም። ምክንያቱም አሁን ለምሳሌ እህል በል አንዳንዴ ምን ይፈጠራል? ማስክ እናደረጋለን፣ ግን ሳናስበው የሆነ ሰዓት ላይ ማስኩን እንነካዋለን። እንግዲህ ማስኩን በፍጹም መነካት የለበትም። የማንን ቫይረስ የማንን ትንፋሽ የማንን ፍሳሽ ማስክ እንደነካው ምንም የምናውቀው ነገር የለምና ግን በስህተት ይፈጠራል ሰውንን እና ማስኩን ልነካው እንችላለን። ማስክ ስላደረግን ብቻ ሴት ነን ብለን ከተንቀሳቅሰን፣ ማስካችን ስናወልቅ፣ በዛው ማስካችንን በነካንበት እጅ ፊታችንን ልነካ እንችላለን እና ቫይረሱ በዛ ሊተላለፍ ይችላል። ስለዚህ ይህንን ልናስቆመው እንችለው በእጃችን በሳሙና መታጠብ ብቻ መቶ ፐርሰንት ሊከላከልልን የሚችል ማስክ እስካሁን ድረስ እኔ አላቅም። በጣም ጥራት ያለው እራሱ የሚባለው ዘጠና አምስት ፐርሰንት ነው እሱም ራሱ ሐኪሞችን ይጠቀሙበት ነው ስለዚህ ሙሉ ለሙሉ በማስክም መተማመን የለብንም። የኮቪድ-19 ስርጭት በንግዱ ዘርፍ ላይ ባሳደረው ጫና ምክንያት ወደፊት ጭንብል ማምረት የገባው ፈለክ ኖትቡክ የተመሰረተው በ2009 ዓ.ም ነበር። በማተሚያ ቤታቸው ውስጥ የሚወዳድቁ ወረቀቶችን ላለመጣል ሲሉ በእጅ የተሰሩና በጥቅም ላይ መዋል የሚችሉ ከፍተኛ የጥራት ደረጃዎችን ያሟሉ ማህደሮችንና ማስታወሻ ደብተሮችን ያመርቱ የነበረ ሲሆን አሁን ላይ ታዋቂ ምርት ለመሆን ስለበቃው ስለ ፈለክ ኖትቡክ መነሻም አቶ ስሌማን እንዲህ ያስረዳሉ። መጀመሪያ ያው የህትመት ድርጅት ነበረ፣ ሰባና ስድን ፐርስ የሚባል የህትመት ላይ ስንሰራ ብዙ የሚወድቁ የሚጣሉ ወረቀቶች አሉና እና እነዚህን ወረቀቶች ምን እናድርጋቸው? ዝም ብለን ከምንጥላቸው እራሳችን የሆነ ነገር ብንሰራባቸው ይሻላል በሚል ነበር የጀመርነው እና ምን ማድረግ ጀመረን ወረቀቱን ይሄ እነዚህ የተጣሉ ወረቀቶችን እየፈጨን የራሳችንን በእጅ የሚሰሩ ወረቀቶችን ማምረት ጀመርን እና እንደዛ ነበረ የጀመርነው። የበለጠ ስለ ወረቀት እያወቅን ስንሄድ ሁለት ነገሮች አስተዋልን። አንደኛው ኢትዮጵያ ራሱ የሀገራችን ራሱ በጣም ጥንት የሆነ መጽሐፍ ልምድ አለ እና የአባ ገሪማ ወንጌል የሚባል መጽሐፍ አለ እና እሱ መጽሐፍ አሁን በዓለም ላይ የመጀመሪያው በስዕል የተደገፈ መጽሐፍ ቅዱስ የሚባለው እሱ ነው። ስለዚህ የበለጠ ስናውቅ ይሄ አንድ ሺ ስድስት መቶ ዓመት በፊት ወይም ከዛም በፊት ራሱ ኢትዮጵያ ውስጥ በጣም የሚገራርሙ መጽሐፎች ይሰሩ ነበረ። ስለዚህ የመጀመሪያው አላማችን ምንድን ነው? ይህንን ጥንታዊ የሆነውን ባህል እንዴት አድርገን ነው ለመላው ዓለም ማስተዋወቅ የምንችለው? በአዲስ መልክስ እንዴት አድርገን ነው ለሰው ራሱ ልናስተዋውቀው የምንችለው ብለን ነበር የተነሳ ነው። ሁለተኛው ደግሞ ገጠር ላይ ያሉ ተማሪዎች ወላጆቻቸው ያው በቂ በር ስለማይኖራቸው ልጆቻቸውን ወደ ትምህርት ቤት አይልኩም። ና እንዴት አድርገን ነው ከዚህ ቢዝነስ ጋር አገናኝተን ደብተሮችን መለገስ የምንችለው እንዴት እንፈጥራለን የሚለው እናመቻቻለን የሚለውን ነበረ እናስብ የነበረው እና አንድ የራሳችንን ኖትቡክስ ስንሸጥ ስምንት ደብተሮች ደግሞ ለገጠር ተማሪዎች መለገስ ጀመርን እና ይህንን ብዝነስ ሞዴል አሁን እንመከተለው። እስካሁን ድረስ ከሰባ ሺ ለሚበልጡ ተማሪዎች ደብተር በነጻ እንዳደሉ የሚናገሩት አቶ ሱሌማን ደብተሮቹ በፈለክ ተቋም ውስጥ ተመርተው ሀገረኛ ባህልን በሚዘክሩ ምስሎች በሽፋኑ ላይ ተስለውበት እንደሚቀርቡም ያስረዳሉ። አክለውም ፈለክ ኖትቡክ ከኢትዮጵያም ተሻግሮ ዓለም አቀፍ የንግድ ምልክት ለመሆን እየተንደረደረ እንደሆንም ይጠቁማሉ። ኖት ቡኮች ትንሽ ለየት እናደርገው በእጅ ነው የሚሰጡት። እያንዳንዶች በእጅ ተሰርቶ ነው የሚዘጋጁት ነው። ይሄኛውም አሁን እንትን ጠቅላይ ሚኒስትር ቢሮ የእኛን ኖትቡኮች የተለያዩ አይነት ባለስልጣኖች፣ ፕሬዚደንቶች፣ ፓ ሚኒስትሮች ሲመጡ የእኛን ኖትቡኮች እንደ ስጦታ አድርገው ይሰጧቸዋል። ፈረንሳይ ፕሬዚደንቱ ማክሮን tek bir kağıt şey atsocket'ta bir yönetti. Peroan'dan program polcada ama um you and one or ዓለም አቀፍ የጥራት ደረጃቸውን እንዳሟሉ እውቅና የተሰጣቸው የፈለክ የፊት መሸፈኛ ጭንብሎች በአዲስ አበባ የተለያዩ ሱፐርማርኬቶች ውስጥና በፈለክ ኖትቡክ መሸጫ ሱቆች ውስጥ እንደሚገኙም አቶ ስሌማን አክለው አስታውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ኢትዮጵያ 26 ሚሊዮን ተማሪዎቿን እንደገና ወደ ትምህርት ቤት ለመመለስ እየተዘጋጀች ነው። የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልሎች ትምህርት ቢሮ ኃላፊዎች የጀመሩት ውይይትም ካለፈው መጋቢት ጀምሮ በኮሮና ቫይረስ ምክንያት ተዘግተው የቆዩ ትምህርት ቤቶች በሚከፈቱበት ሁኔታ ላይ አተኩረዋል። በውይይቱ ማብቂያ ላይም የ2013 መደበኛ ትምህርት መቼ እንደሚጀምርና ሌሎችም የትምህርት ወሳኝ ጉዳዮች ላይ ውሳኔዎች እንደሚተላለፉ ይጠበቃል። ፀሐይ ዳምጠው ተጨማሪ አላት። ዛሬ በአዲስ አበባ የተጀመረው የኢትዮጵያ ትምህርት ሚኒስቴር አመራሮችና የክልል ትምህርት ቢሮ ኃላፊዎች ውይይት ትምህርት ቤቶች በድጋሚ የሚከፈቱበት ሂደት አካል ነው። በውይይቱ ከሚዳሰሱ ጉዳዮች መካከል መደበኛ ትምህርት የሚጀመርበት ቀን፣ የስምንተኛና አስራ ሁለተኛ ክፍል ክልላዊና ሀገር አቀፍ ፈተና የሚሰጥበት ቀን እንዲሁም በግል ትምህርት ቤቶች ላይ እየቀረቡ ያሉት ቅሬታዎች ይገኙበታል። የተጠቀሱትን ጉዳዮች በተመለከተ ውሳኔዎች እንደሚተላለፉ የትምህርት ሚኒስትሩ ዶክተር ጌታሁን መኩሪያ ገልጿል። እነዚህ አምስት ትልቅ ውሳኔዎች የመጀመሪያው ትምህርት ቤትን ለመክፈት ምን አይነት ዝግጅቶች አሉ? በእያንዳንዱ ክልል በእያንዳንዱ ዞን በእያንዳንዱ ወረዳ ትምህርት ቤት ልንከፍት የሚያስችሉትን ሁኔታዎች እንገመግማለን። በጤና ሚኒስቴር በደብልዩ ኤች ኦ የተቀመጡትን ስታንዳርዶች በማሟላት ትምህርትን መቼ መክፈት እንችላለን የሚል ነው የመጀመሪያ ውሳኔ። ሁለተኛው ትምህርት ቤት ከከፈትን እንዴት ሊቀጥለው የሚመጣ ውሳኔ፣ የስምንተኛ ክፍል ፈተና መቼ ይሆናል፣ የአስረኛ ክፍል መቼ ይሆናል፣ ሁለተኛው ውሳኔያችን ይሆናል። ሌላ ሶስተኛው የግል ትምህርት ቤቶችን በተመለ ስንመለከት የምናስተላልፋቸው ውሳኔ ነው። የግል ትምህርት ቤቶችን ለየት የሚያደርገው ከክፍያ ስርዓት ጋር ወላጆች በብዙ እየተሸገሩበት ያሉ እኛም ዘንድ የተለያዩ ኬዞች ስላሉ ከክፍያ ስርዓት ጋር ከዚህ በፊት ደጋግመን ያነሳ ናቸው። አሁን ግን የመጨረሻ ውሳኔ የምናስተላልፍበትና የግል ትምህርት ቤቶች ከክፍያ ጋር የሚያደርጉትን ሁኔታ አቅጣጫ የምናስቀምጥ ይሆናል። ከዚህ በተጨማሪም አዲሱ የትምህርት ስርዓት ዝግጅት አካሄድና ሁኔታ በውይይቱ ላይ የሚገመገም ሲሆን ውሳኔ ይሰጥበታል ተብሎ ይጠበቃል። የጎልማሶች ትምህርት አሰጣጥና አፈጻጸምም በውይይቱ ውሳኔ ከሚያገኙት ጉዳዮች መካከል መሆኑን ሚኒስትሩ አብራርቷል። የጉልማሶችንም ትምህርት ላይ ከፍተኛ ሪፎርም አምጥተናል። ስለዚህ ትምህርት ለገበሬው ምንድን ነው? ለአርሶ አደሩ ምንድን ነው? ለአርብቶ አደሩ ምንድን ነው? ለቤተሰራተኛ ለቤተኛ ቤት ትምህርት ምንድን ነው የሚል አዲስ የትምህርት ስርዓቱን አቅጣጫ የሚያስቀይር አሁን ካለን የፎርማል ኤዱኬሽን በተለይ ከሙያ ጋር በተገናኘ ቅዶችን ሪፎርም አድርገናል። ይሄ በጥናቱ ይካተታል። ስለዚህ ይህንን የጎልማሳ ትምህርት በአዲስ ቅኝት ኢትዮጵያ ውስጥ የሊትሬሲ ሬታችንን ከማሳደግ አኳያ ግዙፍ የሆነውን የአርሶ አደርና የአርብቶ አደር ኮሚኒቲያችንን ከመድረስ አኳያ ማሳያ ለአርብቶ አደር ትምህርት የሚጠቅሙ የእንስሳት ሀብቱን የተሻለ ማድረግ ነው። ትምህርት ለገበሬው ሊያሻደሩ የሚጠቅሙ የተሻለ ገበሬ ሞር ፕሮዳክቲቭ የሆነ ገበሬ እንዲሆን ማድረግ ነው። ስለዚህ ትምህርት በዚህ መንገድ ተቃኝቶ አዲስ ጥናት የሚቀርብበት ይሆናል። ለ2013 ትምህርት ዘመን ክልሎችና ከተሞችም እንደየነባራዊ ሁኔታቸው ዝግጅት እያደረጉ መሆናቸውን የአሜሪካ ድምፅ ያነጋገራቸው ኃላፊዎች ገልጿል። አቶ ዘላለም ሙላቱ የአዲስ አበባ ትምህርት ቢሮ ኃላፊ ናቸው። እየተደረጉ ያሉትን ዝግጅቶች አብራርቷል። ከፍተኛ የሆነ የኮቪድ ስርጭትና ሞት እየተመዘገበ ያለው አዲስ አበባ ላይ ነው። አዲስ አበባ ላይ ያለ ነባራዊ ሁኔታ እንግዲህ ይህንን ነገር ለመታደግ ተብሎ ትምህርት ቤቶች ለዚህ ቀውስ ጊዜ አስተዳደር ውለዋል። ይህን ቀውስ ጊዜ አስተዳደር ለማየት ትምህርት ቤቶች ለኳራንታይን፣ ለፖሊስ፣ ለሌሎች አካላቶች መጠቀሚያ ነበሩ። ይህንን ዚ የማስለቀቅ ዲስኢንፌክት የማድረግ ለመማር ማስተማር ሂደቱ ምቹ እንዲሆኑ የማድረግ ስራዎችን እየሰራን ያለ ነው። እንደ ሌሎች ክልል የሚታይበት ሁኔታ አለ ብለን አናስብም። በተለየ መልኩ የተለየ ጥንቃቄ፣ የተለየ ግብዓት፣ የተለየ ጊዜ ይፈልጋል የአዲስ አበባ ሁኔታ። ይህን ለማድረግ እንግዲህ ተማሪ ወላጅ ተማሪዎችን ላኩ ብለ ስናነሳ ተማሪዎችን ወደ ትምህርት ቤት የሚልክ ቤተሰብ ምን አይነት መተማመን ይኖረዋል የሚለውን ነገር፣ ትምህርት ቤቱና ወላጅ መካከል መተማመን ሊኖር ይገባል። ተማሪዎችንም ቤተሰብንም ለአደጋ በማይገልጽ እና ኤክስፖስ በማያደርግበት መልኩ ቅድመ ዝግጅቶችን እያጠናቀቅን ነው። ይህን ደግሞ በትክክል መቶ ፐርሰንት እርግጠኛ ማድረግ የሚችልበት ጊዜ የተወሰነ ቀናትና ጊዜያት ይፈልጋሉ። እሱን በዚህ የእኛም የከተማ አስተዳደሩ ነባራዊ ሁኔታ በመገናዘብ መልኩ ፎርዋርድ እናደርጋለን። የኦሮሚያ ክልል ትምህርት ቢሮ ኃላፊ ዶክተር ቶላ በሪሶ በሀገር ደረጃ የሚገኙ 26 ሚሊዮን ተማሪዎች ውስጥ ከአስር ሚሊዮን በላይ ተማሪዎች በክልሉ የሚገኙ በመሆናቸው አስፈላጊውን ቅድመ ዝግጅት እያደረግን ነው ሲሉ ገልጿል። ተጨማሪ ክፍሎችን የመገንባት እርምጃዎችን ወስደናል። 3200 በላይ ተጨማሪ ክፍሎችን ገንብተናል። ተጨማሪ ክፍሎች ብቻ ሳይሆኑ ውሃ መግባት የሚችልባቸውን ቦታዎች ውሃ የማስገባት ማብራት፣ የማስገባት ሽንት ቤት የመገንባት ተጨማሪ እነዚህ ነገሮች አድርገናል። መጽሐፍም መሰባሰብ ስራ ሰርተናል። አንድ ሚሊዮን መጽሐፍ ተሰበስባለን ብለን ወደ አንድ ነጥብ ሚሊዮን መጽሐፍ ሰብስብናሉ። እንግዲህ እነዚህ ክፍሎች ደግሞ ስንገነባ ተጨማሪ አስተማሪዎች ያስፈልጋሉ። እኛ እንደለየ ነው ወደ 24240 አስተማሪዎች ተጨማሪ በአንደኛ ደረጃ ያስፈልጋሉ። እነዚህ ግን የሶስተኛ አመት ኮሌጅ ተማሪዎች አሉ፣ ወደ 25300 ተማሪዎች አሉ። ሰው በቂ አስተማሪ ይኖረናል ብለን እናስባለን። እነሱን ጥሪ አድርገናል። ኮሌጆች አሁን ቱቶሪያል ሰጥቶ ወደ ፈተና ይገባሉ። ከዛ ወደ ቅርስ ሲገቡ የአስተማሪ ችግር ይጫለላል። ምዝገባ ጀምረናል። 112 ሚሊዮን ልጆችን ለማስተማር ነው ያሰቡ ነው። ከዛ ውስጥ እስከ ትላንት 34 ሚሊዮን ልጅ መዝግበናል። በትምህርት ሚኒስቴር እየተካሄደ ባለው ውይይት ላይ የምተላለፈው ውሳኔም በነገ ዕለት ለሕዝብ ይፋ እንደምደረግ ሚኒስቴሩ ገልጿል። ለአሜሪካ ድምፅ ፀሐይ ዳምጦኔ ከአዲስ አበባ። የድምፃዊ ሀጫሉ ሁንዴሳ 80 ቀን መታሰቢያ ባምቦ ተደርጓል። በመታሰቢያ መርሃ ግብሩ ላይ የተገኙት የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ አጫሉ የኦሮሞን ሕዝብ ማንነትና ታሪክ በማሳወቅ ትልቅ ሚና ነበረው ብለዋል። ናኮር መልካ ዝርዝሩን ይዟል። የድምፃዊ ሀጫሉ ሁንዴሳ መታሰቢያ ሐውልት ትናንት በአምቦ ኢየሱስ ቤተ ክርስቲያን ተመርቋል። በምርቃት ስነስርዓቱ ላይ የተገኙት ወዳጅ ዘመዶቹ እንዲሁም አድናቂዎቹ ሀዘናቸውን በእንባና ቁጭት ሲገልጹ ነበር። ከመታሰቢያ ሐውልቱ ምርቃት በኋላ ድምፃዊውን የሚዘክሩ የተለያዩ መርሃ ግብሮች በአምቦ ከተማ ሲከናወኑ ውለዋል። ከነዚህ መካከል ድምፃዊውን ለመዘከር የሚሆን በአምቦ እንብርት የሚገነባው የመታሰቢያ ሐውልትና የበዓል ማዕከል ዋነኛው ሲሆን የኦሮሚያ ክልል ርዕሰ አስተዳደር አቶ ሽመልስ አብዲሳ እና ሌሎች ከፍተኛ አመራሮች ከሀጫሉ ቤተሰቦች ጋር በመሆን የመሰረተ ድንጋዩን አኑረዋል። በስነ ስርዓቱ ላይ ንግግር ያደረጉት አቶ ሽመልስ አብዲሳ ሀዘኑን የተካፈሉትን መላው ሕዝብ በማመስገን የባህል ማዕከሉ መገንባት ትውልዱን ስለ አጫሉ ጀግንነት ታሪክ በማስተማር ለሀገር የሚሰሩ ብዙ ጀግኖችን ለማፍራት ነው ብለዋል። ሀጫሉ በሶስት መሰረታዊ ነገሮች ይታወሳል ሲሉም አክለዋል። ርዕሰ መስተዳደሩ ቶኮፋ አጫሉ ቀብሰ ኦሮሞ ፊጠራቱረ ግዱ ገረት ፊት አንደኛ ሀጫሉ ጫፍ ላይ የነበረውን የኦሮሞ ህዝብ ትግል ወደ መሀል አመጣ፣ ጥግ ላይ የነበረውን ፖለቲካ ወደ አማካኝ ቦታ ያመጣ ጀግና ነው። ሀጫሉ በሁለተኛ ደረጃ የኦሮሞ ህዝብን ታሪክ ለምሳሌ በአድዋ ድል ላይ የነበረውን የጀግንነት ታሪክ ለሁሉም ያሳወቀ ጀግና ነው። እርስ በራሳችንም እንድንተዋወቅ የረዳን ጀግና ነው። ሀጫሉ በሶስተኛ ደረጃ የሚዘከርበት በጀግንነቱ ነው። አጫሉ ምቹ ሁኔታ ኖረም አልኖረም እውነትና እውነትን ብቻ መሰረት አድርጎ ይናገራል፣ ይፋለማል ብለዋል የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና። ከዚህ ቀደም የቴክኖሎጂ ካምፓስ ተብሎ የሚጠራውን በድምፃዊው ስም መሰየማቸውን ጠቅሰው የተለያዩ መርሃ ግብሮችንም ይፋ አድርገዋል። ፉልዱራ ካምፓሲ ከናትስ ሲዳ ያደነው ቦታ ከናፍ ኦሉ ኢጃሩት ትጅራ ባጫሉ እንዴሳ ካምፓስ ፊት ለፊት ለጀግናው ማስታወሻ ይውል ዘንድ አንድ አውልት እያቆምን ነው። በአጭር ጊዜ ውስጥ አጠናቀን ለህዝብ ይፋ እናደርጋለን። በየዓመቱ በድምፃዊው ስም የሚሰየም ነፃ የትምህርት እድል ከመጀመሪያ ዲግሪ ጀምሮ እስከ ዶክተሬት ማለትም እስከ ሦስተኛ ዲግሪ ለመስጠት ተወስኗል። በሎሬት ጸጋዬ ገብረ መድህን የባህል ናትና ምርምር ማዕከል ውስጥም የአጫሉ ሁንዴሳ ሙዚቃ ቡድን ለማቋቋም ወስነናል ብለዋል። የአምቦ ከተማ ዋና መንገድ በአጫሉ ስም የተሰየመ መሆኑን ከንቲባ ሳሉ ድሪብሳ አስታውቀዋል። በድምፃዊው ስም ሲደረግ የነበረውንን ድጋፍ በተመለከተም ማብራሪያ የሰጡት ከድጋፉ አስተባባሪዎች መካከል አንዱ አቶ ዳባ ደበሌ እንዳሉት እስካሁን ከ114 ሚሊዮን ብር በላይ በዝግ የባንክ ሂሳብ ገቢ ተደርጓል። ለድምፃዊ ሀጫሉ ቤተሰቦችም ከ12 ሚሊዮን ብር በላይ ድጋፍ መሰብሰቡን ገልጸዋል። አቶ ዳባ የድምፃዊው አባት አቶ ሁንዴሳ ቦንሳ በሀዘናቸው ወቅት ከጎናቸው በመቆም ለአጽናናቸውና ሐዘናቸውን ለተካፈለ ሁሉ ምስጋና አቅርበዋል። ወንብራ አጫሉን የገደሉት ለሕዝቡ ስለሚታገልና ለሕዝቡ ስለሚናገር ነው። ከልጅ ህልፈት ጊዜ ጀምሮ እስከ ዛሬ ድረስ አዘኔን እንዳዘናችሁ ቆጥራችሁ ለተካፈላችሁና ላጽናናችሁ ሁሉ አመሰግናለሁ ብለዋል። መንግስት የሀጫሉ ገዳዮች ላይ በፍጥነት ብያኔ እንዲሰጥም ጠይቀዋል። የድምፃዊ ሀጫሉ እንዴሳ ሰማንያ ቀን መታሰቢያ ላይ የክልሉ ከፍተኛ አመራሮች፣ የአዲስ አበባ ከተማ ተወካዮች፣ የድምፃዊው የሙያ አጋሮች፣ ቤተሰቦቹ፣ ወዳጅ ዘመዶቹ እና አድናቂዎቹ ተገኝተዋል። የሀጫሉን ታሪክ የሚዘክር ዘጋቢ ፊልም የቀረበ ሲሆን የድምፃዊው የህይወት ጉዞ ላይ ያተኮሩ መጽሔቶችም ታትመው ለታዳሚው ቀርበዋል። የሻማ ማብራት ስነ ስርዓትም ትናንትና ማምሻው በአምቦ ድምፃዊ ሃጫሉ ሁንዴሳ ካምፓስ ተከናውኗል። ድምፃዊ ሃጫሉ ሁንዴሳ ባለፈው ዓመት ሰኔ 29 2012 ዓ.ም በሰው እጅ የተገደለ ሲሆን በግድያው የተጠረጠሩ ግለሰቦች ተይዘው የፍርድ ሂደታቸውን በመከታተል ላይ እንደሚገኙ ይታወቃል። ለአሜሪካ ድምፅ ናኮር መልካ ከአምቦ። እስካሁን ድረስ አብራችሁን ስላመሻችሁ እናመሰግናለን። ሀብታሙ ሲዩን በመስተንግደው ኤልያስ አስማረ ደግሞ በቅንብሩ፣ እስካሁን ድረስ አብረናችሁ ቆይተናል። ትዝታ በላቸው ደግሞ የመሰናዶ አርታኢ ነበረች። የነገሰው የበለን መልካም ምሽት።